የአፍሪካን ክሪኤቲቭ ማይንድስ የተሰኘ ተቋም ከሰሞኑ ሴቶች በማስታወቂያ፣ በፊልሞች፣ በስነ ጽሁፍና በሙዚቃዎች ላይ የሚገለጹበት አውድ ከስነ ልቦና፣ ከህግ ና ከስነ ጽሁፍ አኳያ ምን ይመስላል ሲል ገምግሟል። የኢትዮጵያ የኪነ ጥበብና የመገናኛ ብዙሀን ውጤቶች ሴቶችን ዝቅ የሚያደርጉና ጥቃትን የሚያበረታቱ መሆናቸው አንድ ሊባል ይገባል ብሏል። የአፍሪካን ክሪኤቲቭ ማይንድስ መስራችና ዳይሬክተር ወይዘሮ መዓዛ አክሊሉ ስለ ስብሰባውና ከዚህ በኋላ ስለሚኖሩ እርምጃዎች እንዲህ ይላሉ። ከምንሰራቸው ስራዎች አንድ አካል ስለሷ የሚል ፕሮግራም አለን። ስለሷ ምንድን ነው የሚያወራው? ስለ አፍሪካ ሴቶች በተለይ ደግሞ ስለ ኢትዮጵያዊ ሴቶች ምን ተብለዋል? ስለ ጽሁፉ ምን ብለዋል? በፊልሙ በዘፈን ግጥሙ በክሊፑ ላይ በሚሰራው ራሱ ትርክት ምን ይላል? ሲተረክ ምንድን ነው የተባለው? ሴቶቹ እንዴት ተስለዋል? ስለሷ በሚል ታይትል ላይ እናቀርባለን እና በስነ ልቦና ባለሙያ፣ በህግ ባለሙያ እንዲሁም በስነ ጽሁፍ ባለሙያዎች ይዳሰሳሉ። እነዚህ እያንዳንዱ ቃላቶች ማለት ነው። ኢትዮጵያ ውስጥ እንደሚኖር ሴት ምንድን ነው የምናስተውለው? ስነ ጽሁፍ ላይ እንግዲህ በአንድም በሌላ ሁላችንም ስነ ጽሁፍ እናነባለን። ስነ ጽሁፍ ሲባል በመጽሐፍ ሊሆን ይችላል፣ በግጥምና ዜማ ሊሆን ይችላል፣ በፊልም ሊሆን ይችላል፣ በማስታወቂያ ሊሆን ይችላል። ብቻ ፈጠራዊ በታከለ መልኩ ምን ምንድን ነው የምናስተውለው የሚለው ላይ ነበር። የአንድ ማህበረሰብ ስነ ልቦና በስነ ቃል፣ በወግ፣ በሙዚቃው ይገነባል። ከዚህ በመነሳት በኢትዮጵያ መገናኛ ብዙሀንና ሲኒማ ቤቶች ውስጥ የሚታየው ነገር የሴቶችን ጥቃት የሚያበረታታ በመሆኑ በጊዜው ሊመከርበት እንደሚገባ በምሳሌ ያነሳሉ። ፌስቡክ ላይ ነበር መጀመሪያ የጠቀሱት። እንደዚህ አይታችሁት መጥፎ እንዲሰማችሁ ወይም ደግሞ እንዴ አስባሏችሁ ዘፈኖች ወይም የሚሰጡ ስራዎች አሉ ብዬ ነበር። ጣት በጣም ብዙ ሰው ነበር መልስ የሰጠኝ እዛው ኮሜንት ላይ እና በፕራይቬት ና እንዲያውም ተጽፈው ሊስ አንድ ሁለት እያልኩ በመጀመሪያው ቀን ብቻ ሁለት ገጽ ነው የሞላ። አንደኛው እዛ ላይ የተወያየንበት የነበረው ያዝጇን ዝጋደጇን የሚለው ዘፈን ነው። የቅርብ ጊዜ ዘፈን ነው እና እንግዲህ እዛ ዘፈን ላይ ምንድን ነው የሚለው፣ አይቷት ወደዳት፣ ከዛ በኋላ እጇን ይዞ ቤት ዘግቶ የሚፈልገውን ነው የሚያደርገው። እና ምንድን ነው የሚለው እዛ ግጥሙ ላይ ገፋ ቢል የሚያስረኝም የለም ፖሊስም ፖሊስ አይደለም ዳኛም ዳኛም አይደለም፣ ይላል ቃል በቃል እዛ ጋር ማለት ነው። ማለት በህገ መንግስቱን እነዚህ አካላት ህግ እንዲያስከብሩ ያጠፋ ሰው እንዲቀጥሩ የተቀመጡት ሙሉ ለሙሉ በቃላቶቹ ሽሯቸዋል ማለት ነው። ፖሊስም እኔ ስከወደድኩሽ ድረስ ፖሊስም ፖሊስ ዳኛው ዳኛም አይደል ነው የሚለው ግፋ ቢል የምባለው አግባት ነው ነው የሚለው እዛ ቃሉ ላይ። ያ ማለት አንድ ሴት ልጅ አንድ ሰው ስለፈለጋት አንድ ወንድ ልጅ ስለፈለጋት ብቻ ለሚያደርገው ነገር ማክሲመም ወይ በትልቁ ሊቀጣው የሚችለው አባት የሚባለው የቤተሰብ አካል ነው። እሱም አግባቱ የመጨረሻው ቅጣት ነው። ቅርብ ጊዜ ዘፈን ነው ማየት ይቻላል። ዘፈን ዩቲዩብ ላይ ማለት ነው። ይሄ ከቅርብ ጊዜ ወደ እነዚህ ነገሮች በሴቶች ጉዳይ ብዙ እየተሰራ ብዙ የተባለለት ባለ ሰዓት ይሄን ዘፈን ማውጣት ምንድን ነው የሚያስተምረው? ከልቡ ወዶት ይሄንን ዘፋኝ አድንቆት ከልቡ እያንዳንዱ ግጥሙ ለሚሰማ ሰው፣ በተለይም ደግሞ ያዘፈን የተዘራበት አካባቢ የሚኖር ማህበረሰብ ትምህርት ነው እየነገረው ነው ያለው እስከ ወደድካት ድረስ ቤትህን ዘግተ መድፈር ትችላለ፣ የፈለግከውን ማድረግ ትችላለህ። ከፍ የሚል ቅጣቱ አግባት ነው የምትባለው ነው እንግዲህ የሚሆነው። ወይዘሮ መዓዛ አክሊሉ በኪነ ጥበብ ውስጥ ጥቃትን ማበረታታትና የሴቷን ሚና የማሳነስ ችግር የወንድ ጸሐፊያን ብቻ ሳይሆን በጥበቡ ዘርፍ ውስጥ ባሉ ሴቶች ላይም እንደሚታይ ይገልጻሉ። እዚህ ላይ ማንሳት የምፈልገው የወንዶች ችግር ብቻ አይደለም። ሴቶቹም ራሳችን በስነ ጽሑፎቻችን የምንገልጸው የምናወራው ነገር ራ ሰዎችን ፊልም ላይ ያሉትም ተዋናዮቹ ራሳቸው ዘፈን ላይ ያሉትንም የሚዘፍኑ አርቲስቶቻችን ራሱ ዘፋኞቻችን ራሱ ግጥሞቻቸው እንኳን በሰን ሥርዓት የሚያስተውሉት አይመስልም። ቢኮዝ ከዚህ በፊት አጋጥሞኛል። ወንዱን ለመስደብ የተጠቀመችበት ከምትወደው ልጅ ከሱ ውጭ ያሉ ወንድ ቢለክፈኝ ቀሚስ ነው መወረውርለት ነው የምትለው ግጥሟ ላይ እና ከዛ ፊት ለፊት አግኝቻት ለምንድን ነው ቀሚስ የለበሽው እንዴ ለምን አለብስም አለች አይ ስድብ አይደለም ወይ ያልኳት እንዴ ተመቻ ዲ ነለ ክሊፕሽ ላይ ግጥምሽ ላይ እንደዛ ነው ያልሺው ከአንተ ውጭ የሚለክፈኝን ወንድ ቀሚስ ነው መረው ሊያማት ለአንድ ወንድ ልጅ ቀሚስ ማለት እንግዲህ ከሴትነት ጋር የተያዘ ነው በጣም ትልቁ ስድብ አድርገሽ ነው የገለጽሽው እና አንቺ የምትለብሽውን ልብስ ለሌላ ወንድ ልጅ ትልቁ ስድብ አድርገሽ እንዴት ክሊፕሽ ላይ ታሳያለሽ አሉ ይ ግጥሙ ተጽፎ የተሰጠኝ ነው አይነት መልስ ነው ያለችኝ ከዛ በኋላ በተለይ በደንብ እጠይቃለሁ እና ሁሉም የተሰጠን ግጥም ነው ወይም ደግሞ የተሰጠን ስክሪፕት ነው የተሰጠን ካራክተር ነው የሚለው መልስ ላይ ነው መልሰው የሚያልፉት። በተለይም ደግሞ ሴቶች በዚህ ሙያ ላይ ያሉት ወይዘሮ ማዕዛ አክሊሉ ከዚህ በኋላ አፍሪካን ክሪኤቲቭ ማይንድስ የተለያዩ የጥበብ እና የመገናኛ ብዙሀን ስራዎችን ራሳቸውን አርቲስቶቹና ባለሙያዎቹን በመጋበዝ ከስነ ጾታ አንጻር የሚገመገምበት የሚወያዩበትና እርማት የሚሰጥበት መድረክ በዩትዩብ ማዘጋጀታቸውን ገልጸው በመቀጠልም በመደበኛ መገናኛ ብዙሀን በመምጣት ውይይቱን ለብዙሃኑ ለማድረስ እንደሚሰሩ ጠቅሰው ዋናው ዓላማው ግን የእስካሁኑ ስህተት ያስከፈለውን ዋጋ ቆም ብሎ እዚህ ላይ እንዲያበቃ ማድረግና ማስተማር ነው ይላሉ። ይሄ የምንወረውረው ነገር ዛሬ እንደ ቀልድ የምንወረውራቸው ቃላቶች ተሰብስበው ቸው ነገ የሚፈነክቱን። እንግዲህ ከዚህ በፊት እንደ ቀልድ ምንድነው አሳድጌ አሳድጌ ለባዳ አይነት ነገር ቀልዶች በጣም ይደጋገሙ ነበር። አሁን እያየነው ያለው እሱ ነው። አባቶች ሴት ልጆቻቸውን የሆነ ኤጅ ከደረሱ በኋላ መድፈር፣ ይሄ እንደ ቀልድ አሳድጌ አሳድጌ ለባዳ የሚባሉ በተለምዶ እንደ ቀልድ ሲጠቀሙት የነበረው ነገር ይሄው ቆይቶ ቆይቶ ቆይቶ አሁን ራስን የቻለ ትልቅ ችግር ሆኖ እየመጣ ነው። እነዚህ አባቶች ከመሬት ተነስተው ሰይጣን አልሆኑም ወይም ደግሞ ሲፈጠሩ ልክ እንደኛ ነው ሱሳሽ እንደ ኢትዮጵያዊ ነው ያደጉት። እንደ ቀልድ ማህበረሰብ ውስጥ እየተወሩ እየተደረጉ ወይም ደግሞ ዝም እየተባሉ የሚታለፉ ነገሮች የሆነ ጊዜ ይፈነዱና ያስከፍሉናል። በጣም የምንከፍለው ነገር ይኖራል። ከዚህ በፊት ለተደረጉ ነገሮች አሁንም እየከፈልን ነው፣ ወደፊት የምንከፍላለን። ግን ደግሞ አሁን ያለን ሰዎች ቆም ብለን የምናደርገው ነገሮች ማሰብ መቻል አለብን። ከዚህ በፊት ለተደረጉ ነገሮች አሁን እየከፈልን ከሆነ፣ ከዚህ በኋላ ለሚመጡ ነገሮች ላለመክፈል፣ ዛሬ ቆም ብለን ማሰብ መቻል አለብን ከማገናኘታችን በፊት ለማን ነው ምንድን ነው የምንለው? ይሄ ካልን በኋላ ምን እንዲፈጠር ነው የምንፈልገው ብለን ማሰብ መቻል አለብን እንጂ ጭንቅላታችን ላይ የመጣውን ነገር ጽፈን ወይም ደግሞ እስክስታ ስለሚያስመታ ወይም ቻ መሆን የለበትም። አንድ ነገር የምንጽፈው ከዛ በኋላ ከማዝናናቱ ዜማው ቢያዝናነንም፣ ግጥም ግን ጭንቅላታችን ላይ ነው የሚቀረው። እዚህ በኋላ ግን ምንድን ነው የሚሆነው? በዚህ የዩቱብ ገጻችን በየጊዜው የሚወጡትን ፊልሞች፣ የስነ ጽሁፍ ስራዎች እያንዳንዱ ከነገጥማቸው ከህግ አንጻር ከሚያሳድሩት የስነ ልቦና አንፃር። እንዲሁም ስነ ጽሁፍ ደግሞ ይሄ የስነ ጽሁፍ ፍትህ የምንለው ላይ በስነ ጽሁፍ ባለሙያዎች ይታያል እና ዘፈንም ሲሆን ዘፋኙ ራሱ ኢንቫይት ተደርጎ ለምን እንዳለ፣ እንዴት እንዳለው ሌላ ሰው የጻፈለት ግጥም ከሆነ ደግሞ ያ ግጥም የጻፉ ሰውዬ ፊልምም ከሆነ መሪ ተዋናዩን ጨምሮ እንዲሁም ደራሲው ይመጣሉ። እያንዳንዱ ይጠየቁበታል። የሚሉት ነገር እኛ የምንፈልገው ማስፈራራትም አይደለም። ማስፈራራት መጀመሪያ ሰውን እንዲያ ካደረግሽው በኋላ ተመልሶ ከያጠፋ ነው የምታስፈራሪው። እኛ አሁን ከእውቀት ማለት የተነሳ ወይም ደግሞ ስለዚህ ጉዳይ በደንብ ካለማወቅ የተነሳ ብለን ነው አሁን እያሰብን ያለ ነው እና ማስተማር ላይ ነው። እነዚህ ትምህርቶችን ከሰ የራሳቸው ጉዳይ ወይም እንዳያመጡ የሚለውን ነገር ላይ ደፍረው የሚሄዱ ሰዎችን ደግሞ ከዛ በብሮድካስት ባለስልጣን ወይም ደግሞ በዚህኛው በሴቶች ጉዳይ ከሚሰሩ አካላት ከሆነ የሚጠየቁበት ሌሎችንም በነዚህ በሚጠየቁ አካላት እንዲማሩ ማድረግ ተመልሶ ማየት መቻል አለባቸው። የአፍሪካን ክሪኤቲቭ ማይንድስ ዳይሬክተር የሆኑት ወይዘሮ ማዕዛ አክሊሉ በመገናኛ ብዙሃን ዘርፍ የሚያሉ ሆኑ በስነ ጽሑፍ ውስጥ ያሉ ባለሙያዎች ገጸ ባህሪያቶችን በሚስሉባቸው ጊዜያቶች ውስጥ ማስተላለፍ የፈለጉት መልእክት ምን እንደሆነ ቆም ብለው እንዲያስቡ፣ በተለይም ሴት ተዋንያን እና ሴት ጸሐፊያን በዚህ ጉዳይ ላይ በጥልቀት እንዲያስቡበት መክረዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ So